ኢትዮጵያ የ2007 ቱን አገር አቀፍ ምርጫ ለሌላ ጊዜ በማስተላለፍ በቅድሚያ የብሔራዊ ዕርቅ ጉባኤ ማካሄድ አለባት ሲሉ አንድ ታዋቂ የሕግ ምሁር ተናገሩ። በ1997ቱ አገር አቀፍ ምርጫ የቅንጅት ለአንድነትና ለዲሞክራሲ የአመራር አባል የነበሩትና የሕግ ምሁሩ ዶክተር ያዕቆብ ኃይለ ማርያም። የአገሪቱ ሕልውና ከምንም በላይ ቅድሚያ ሊሰጠው ይገባልም ብለዋል። እስክንድር ፍሬው ነው ያዋያቸው። ዶክተር ያዕቆብ ኃይለማርያም በ1997 ጠንካራ የፓርቲዎች ጥምረት ሆኖ ከወጣው ቅንጅት የአመራር አባላት አንዱ ከግንባር ቀደምቶቹም የሚጠቀሱ ናቸው። የቅንጅት አመራር አባላት በጋራ መጓዝ ሲሳ ናቸው። አንዱ ሌላውን ተጠያቂ እያደረገም ጥምረቱ መቀጠል ሲሳ ነው። ኃላፊነት እወስዳለሁ ሲሉ ደጋፊዎቻቸውም በአደባባይ ይቅርታ የጠየቁ የመጀመሪያም የመጨረሻም ሰው ሆነው ዘልቀዋል። በሚሊዮን የሚቆጠሩ ደጋፊዎቻችን የጣሉብንን እምነት አጉድለናል። አንድነታችንን ይዘን ስላልቀጠልን፣ የውስጥ ችግራችንንም ስላልፈታን ሁላችንም ተጠያቂነን ያሉም እርሳቸው ብቻ ናቸው። በሙያቸው የሩዋንዳን የዘር ጭፍጨፋ ጉዳይ በተከታተለው የተባበሩት መንግስታት ድርጅት ችሎት በአቃቢ ህግነት ሰርተዋል። በአሁኑ ሰዓት ደግሞ የግል የህግ አማካሪና ጠበቃ ሆነው እያገለገሉ ይገኛሉ። ሁለቱ ተቃዋሚ ፓርቲዎች መያድና አንድነት የተፈራረሙትን የቅድመ ውህደት ስምምነት አስመልክቶ ያቀረብኩላቸውን ጥያቄ ሲመልሱ ነው ዶክተር ያዕቆብ ምርጫም ከዲሞክራሲም በላይ አንገብጋቢ ነገር አለ ሲሉ ሀሳባቸውን ያብራሩት እኔ በበኩሌ በእውነት የሚታየኝ በአሁኑ ጊዜ የምርጫውም ነፃ ምርጫም አይደለም። በጣም አሳሳቢ የሚሆነው የሀገራችን ሁኔታ ነው። በእኔ እይታ አገራችን በጣም በአደገኛ ጉዞ ላይ አይነት ማለት እንዲያውም ጉዳዩን ማቅለል ይመስለኛል። የብሔረሰቦች ግጭት፣ የዘር ጥላቻ የአገር ሀብት ብዝበዛ፣ ዘረፋ እየተስፋፋ እየተንሰራፋ የሄደ ጉዳይ ነው። ይህንን ሀቅ የሚክዱ በእውነት አውሎ ነፋሱ እየመጣ አይነካኝም ብላ ራሷን አሸዋ ውስጥ የቀበረች ሰጎን በዛ ሊመሰሉ ይችላሉ። አገራችን በጣም አደገኛ ሁኔታ ላይ ነው። ለዚህ ሁሉ መፍትሄ እኔ እንደሚታየኝ ምርጫ ወደኋላ ገፍቶ አሸባሪ ምን ሳይባል ገዥውም ፓርቲም ጨምሮ ሁሉም ተቃዋሚዎች ፓርቲዎችና ድርጅቶች ያሉበት ህዝባዊ ጉባኤ መጥራትና ብሔራዊ እርቅ መጀመር ነው። ይህ ብሔራዊ እርቅ መጀመር ያለበት እርግጥ የፖለቲካ ፓርቲ መሪዎች፣ የሃይማኖት መሪዎች፣ ጋዜጠኞች ከስር ፈቶ በዛ መጀመር ይቻላል እና አሁን የሚታየው ጥላቻና የመጠፋፋት አካሄድ አገርን ሊያጠፋ ይችላል። በዚህ መጠፋፋት ደግሞ አሸናፊና ተሸናፊ እንደሌለው ግልጽ ነው። ስለዚህ ይሄ ብሔራዊ እርቅ ሂደት በእውነት ሁሉም ኢትዮጵያዊ አጥብቆ ሊይዞ የሚገባ ነገር ነው። ዲሞክራሲ፣ ፍትህ እንደርስበታለን። መጀመሪያ የሀገራችን ህልውና እናረጋግጥ። እስቲ እዚህ ላይ ዶክተር ያቆብ ለምሳሌ ብሔራዊ እርቅ ሲሉ ምንን ለማስወገድ ነው? አላማው ምን ይሆናል? ተሰባሰቡ፣ እንበል አሁን እርስዎ ያሏቸው እርስዎ መንግስት በአሸባሪነት የፈረጃቸውን ድርጅቶች ጨምሮ በውጭ ያሉትም በሀገር ውስጥ ያሉትም በኢትዮጵያ ጉዳይ ያገባናል የሚሉ ሀይሎች በሙሉ አንድ ላይ ተሰባስበው ገዥውን ፓርቲ ጨምሮ ብሔራዊ እርቅ መፈጠር አለበት ነው የሚሉት እና ተሰባሰቡ፣ ከዛ በኋላ ምንድን ነው የሚሆነው? እንግዲህ ተሰባስበው መጀመሪያ እርቅ መፍጠር ነው። በእውነት በአሁኑ ጊዜ ሁላችንም እንደሚታየን ጥላቻ ነግሷል። ተሰባስበውም እርቅ ያውርዱ ሲባል ከዚህ በፊት የነበረውን ቂም፣ መጠላላት ይሄንን አስወግዶ በአንድ ኢትዮጵያዊነት ለመንቀሳቀስ መንቀሳቀስ ይገባል ነው። አለዛ አገሪቷም ህዝቡም ለጥፋት እንደሚዳረግ በራሴ በኩል እርግጠኛ ነኝ። መቼም ስህተት እንደሆንኩ እርግጥ ተስፋ አረጋለሁ፣ ብሳሳትም ደስ ይለኛል። ግን ይሄ እይታ የእኔ ብቻ አይደለም የብዙ ኢትዮጵያውያን እይታ ነው። ምናልባት በግልጽ ወጥቶ አይናገሩት እንደሆነ ነው እንጂ ሁኔታው በጣም በሚያሳዝንና በሚያሳስብ ደረጃ ላይ ደርሷል። የዘር ጥላቻና መጠፋፋት ሲሉ ዶክተር ያቆብ ለምሳሌ በማንና በማን መካከል ለምሳሌ ለዚህ መነሻ የሆነዎት ምንድን ነው እንግዲህ አገራችን ሁሉም እንደሚያውቀው በብሔረሰብ አስተዳደሩ በብሔረሰብ የተከፋፈለ ነው። በየቀኑ የምንሰማው ሮሮ ነው። ይሄ ብሔረሰብ ከዚህ ጋር ተጋጨ፣ ያ ብሔረሰብ ከዚህ ጋር ተጋጭቶ ይህን ያህል ሰው ሞተ፣ እዚህ ዩኒቨርሲቲ ውስጥ ወጣቶች በብሔር ተከፋፍለው ግጭት ፈጠሩ የሚለው በየቀኑ ሰርክ የምንሰማው ዜና ነው፣ እና ይህንን መካድ አይቻልም። ውስጥ ውስጡ ደግሞ ጥላቻው የዘር ጥላቻው መኖሩ ማንም ሊክዶ የሚችል ነገር አይደለም። በአዲስ አበባ ኢትዮጵያ ውስጥ ለሚኖረው ሰው በግልጽ የሚታይ ነገር ነው። ምናልባት ይሄ ዘር ያዘር ብሎ መጥቀስ ማስፈላጊ አይደለም፣ ግን ሁላችንም የምናውቀው ነገር ነው። ይሄ እዚህ ላይ እንደዚህ አይነት ጥያቄዎች ከዚህ በፊትም ሲነሱ ቆይተዋል። ዶክተር ያቆብ ብሔራዊ እርቅ ያስፈልጋል፣ ብሔራዊ መግባባት መፈጠር አለበት የሚሉ በተለይ ከተቃዋሚው ጎራ በተለያዩ አጋጣሚዎች ሲነሱ ሰምተን እናውቃለን። እና የአሁኑን የእርስዎን ጥሪ ለየት የሚያደርገው ምንድን ነው? ማለት አሁን ያለው ወቅታዊ ሁኔታ ወይም እርስዎ በእርስዎ አገላለጽ አሁን ያለው ወቅታዊ ችግሩ ከዚህ በፊት ከነበሩት እየከፋ ነው። ይህንን የብሔራዊ እርቅ ጉባኤ መጥራት እጅግ አስፈላጊ የሚያደርገው ነው ከሚል ነው። እርግጥ በእኔ እይታ በጣም እጅግ አስፈላጊ ነው። ምክንያቱም ይሄ ጥላቻና መከፋፈል እያደገ፣ እየተስፋፋ የመጣ ነገር ነው እና እንደዚሁ ዝም ብሎ ችላ ተብሎ ከታለፈ በጣም አስከፊ ሁኔታ ላይ ሊወድቅ ይችላል። ይህንን አስተሳሰቤ እዚህ ፋክት በሚለው ጋዜጣ ላይ የሩዋንዳንም ሁኔታ አጣቅሼ በዝርዝር ጽፌዋለሁ፣ መጽሔቱ ላይ በዝርዝር ጽፌዋለሁ። ሩዋንዳም ውስጥ የነበረኝ ተሞክሮም እያጣቀስኩ የተዘረዘረ ነገር ነው እና የሩዋንዳም ሆነ የዩጎዝላቪያ ሌሎቹም ደግሞ እንደዚሁ ዘር ጭፍጨፋ የተካሄደባቸው አካባቢዎች እያጣቀስኩ በምሳሌነት ጠቅሻቸዋለሁ። እርግጥ በሀገራችን ይሄን ላይደረግ ይችላል፣ ግን የተደረገ እንደሆነስ ብሎ ጥንቃቄ ማድረጉ በጣም አስፈላጊ ይመስለኛል። እዚህ ላይ እርስዎ ይሄንን ይላሉ ዶክተር ያቆብ። ነገር ግን የገዢው ፓርቲ ባለስልጣናት በተለያየ ጊዜ በሚሰጧቸው አስተያየቶች፣ በቅርቡም ጠቅላይ ሚኒስትሩ የግንቦት ሃያን 23ኛ ዓመት በዓል አስመልክተው ባደረጓቸው ቃለ ምልሶች እና ባደረጉት ንግግርም እንዲህ አይነት አደጋዎች እንደሌሉ ኢትዮጵያዊነት እየደመቀ እንደመጣ ምናልባት በሁለት ጫፍ ያሉ ጠባቦች እና ሌሎች ደግሞ ትምክተኞች ሁልጊዜ እኛ የበላይ መሆን አለብን የሚሉ ካልሆኑ በስተቀር ኢትዮጵያዊነት በብሔር ብሔረሰቦች አካባቢ ደምቋል፣ በህዝቡ መካከል ያለው እውነታ ሌላ ነው ሲሉ ተደምጠዋል እና ይህንን እንዴት ነው የሚያስታርቁ ትርሶ የሰጡትን አስተያየት ከዚህ ጋር እንግዲህ ይሄ ህዝቡ ሊፈርደው ይችላል። በየቀኑ የምናየው ክስተት ነው። ኢህአደግ በየቀኑ የሚሰማው እነኚህን ችግሮች እንደውም እንዲነሱም አይፈልግም። የኢህአደግ ዓይን በአሁኑ ጊዜ የተሸፈነው ቀላል ባቡር በመገንባትና የህዳሴው ግድብ በመገንባት ላይ ነው እንጂ እነኚህ ህዝባዊ ግንኙነቶች ከጉዳይም ጥፏቸው አያውቁም። እና ይሄ በእውነት ከግድቡም ወይንም ደግሞ ከባቡር ግንባታው የባሰና የበለጠ ጉዳይ ነው። እና ኢህአደግ ይህንን አለማየቱ ወይንም ደግሞ አይቶ ዝም ማለቱ ፊት ከጠቀስኩት ራሷን አሸዋ ውስጥ ከቀበረች ሰጎን የሚለይበት ሁኔታ የለም። ይልቅ ሁኔታውን በግልጽ ተጋፍጦ ለችግሩ መፍትሄ መፈለጉ ይሻላል እንጂ አደባሶ መሬት ላይ መቅበሩ ለሀገራችን ችግር መፍትሄ ሊሆን አይችልም። የሀገሪቱ ህገ መንግስት ምርጫ በየአምስት አምስት አመቱ መካሄድ እንዳለበት ይደነግጋል። የ2007 ሀገር አቀፍ ምርጫ ሊካሄድ ከአንድ አመት ያነሰ ጊዜ ነው የቀረው። ወደፊት ይገፋና ይካሄድ ምርጫው? ከዛ በፊት ብሔራዊ እርቅ ጉባኤ ይካሄድ? ነው የእርስዎ አስተያየት? ለምሳሌ አሁን ህገ መንግስቱ ህገ መንግስቱ በሚደነግገው መሰረት ማሻሻል ይቻላል። ያንን አሻሽሎ ወደ ብሔራዊ እርቅ መግባቱ ይቻላል። እርግጥ ህገ መንግስት ማሻሻል ቀላል ነገር አይደለም፣ በጣም ከባድ ነገር ነው። ግን ብሔራዊ እርቅ ደግሞ ከዛ የበለጠ ከባድ ነገር ነው። ምክንያቱም አሁን የምናወራው ስለ አገር ህልውና፣ ስለ አገር በአገርነት መቀጠል ጉዳይ ነው። ህገ መንግስት በመሰረቱ በቀላሉ ማሻሻል አይቻልም። ግን ይሄ በጣም አብይ ጉዳይ ትልቅ ጉዳይ እንደመሆኑ መጠን ህገ መንግስቱን ማሻሻል ምንም የሚከለክል ነገር ያለ አይመስለኝም። የህግ ባለሙያው ዶክተር ያቆብ ኃይለማርያም በሰጡት በዚህ አስተያየት ላይ ከመንግስት ከገዢው ፓርቲ ከተቃዋሚ ፓርቲዎች እና ከሌሎችም አካላት የሚሰጥ ምላሽ ተጨማሪ አስተያየት ካለ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ